voice of America. በሕዳሴ ጉዳይ ዛሬ ሲነጋገር የዋለው የኢትዮጵያ፣ የግብፅ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ ስብሰባ የጋራ መግለጫ አውጥቶ ማምሻውን ተጠናቋል። የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ የግብፅ፣ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ የግብፅ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓ ም ተገናኝተዋል። በታላቁ የኢትዮጵያ ሕዳሴ ግድብ አሞላልና ማንቀሳቀስ ኦፐሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓ ም የመርሆች መግለጫ መሠረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ አራት መንግሥታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓ ም ለማጠናቀቅ ለመስራት እንዲሁም ህዳር 28 2012 ዓ ም እና ጥር 4 2012 ዓ ም ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ ሁለት ስብሰባዎች ላይ ለመገኘት ተስማምተዋል እስከ ጥር 6 2012 ዓ ም ስምምነት ላይ የማይደረስ ከሆነ የ2008 ዓ ምቱ የመርሆች መግለጫ አንቀጽ ዐሥር ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል። የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብፅ፣ ለኢትዮጵያና ለሱዳን ህዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ። ማስታወሻ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ የሁለት ሺህ ስምንት ዓመተ ምሕረቱ የመርሆች መግለጫ አንቀጽ ዐሥር ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ የጥቅስ መጀመሪያ ዐሥር አለመግባባቶችን በሰላማዊ መንገድ የመፍታት መርህ። ሶስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥቅስ መጨረሻ። ሦስተኛ፣ ከላይ የተቀመጡት ትርጉሞች ሁሉ የቪኦኤ የአፍሪካ ቀንድ አገልግሎት የአማርኛ ክፍል ግርድፍ ትርጉሞች ናቸው። ለትክክለኛ መረጃ ማስረጃነት ካልሆነ በቀር በሕጋዊ ሰነድነት ሊቀርቡ አይችሉም። ይህ በእንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብፅና ከሱዳን ከፍተኛ ተጠሪዎች ጋር ዛሬ መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሦስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። ጥቅስ አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ሕዳሴ ግድብ ላይ ለረዥም ጊዜ ለቆየ ውዝግባቸው መፍትሄ እንዲገኝ ለማገዝ ከግብፅ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን ስብሰባው የተካሄደው በመልካም ሁኔታ ነበር ውይይቱ ቀኑንም ቀጥሎ ይውላል የጥቅስ መጨረሻ ብለው ነበር ፕሬዚደንቱ የሦስቱ ሀገሮች ከፍተኛ ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት